ፓሪስ ላይ የተፈጸመው ጥቃት በስልጡኑ ዓለም ላይ የተፈጸመ ነው ሲሉ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በሀያዎቹ የበለጹ አገሮች ጉባኤ ላይ ዛሬ ተናግረዋል። የቱርኳ ከተማ አንታሊያ ላይ በተካሄደው የቡድን ሀያ ጉባኤ ቀደም ሲል ታቅዶ የነበረው በንግድ በኤነርጂና በአየር ንብረት ለውጥ ላይ ለመነጋገር የነበረ ቢሆንም የፓሪሱ የሽብር ጥቃት ግን የጉባኤውን ሙሉ ትኩረት ቀይሮታል። ለጥቃቱ ከየአካባቢው እየተሰጠ ያለው ምላሽና ስጋቱም አሁንም እንደቀጠሉ ሲሆን ለጥቃቱ ሊጋለጡ ይችላሉ በሚባሉ የአሜሪካ ከተሞች ውስጥም የጸጥታ ጥበቃው እንዲጠናከር ተደርጓል። ከአንታሊያ ከፓሪስና የሌሎችም አካባቢዎች የተጠናቀሩ ዘገባዎችን ሰለሞን አባተ ለምሽቱ አብር እስ እንዲህ ያዘጋጅቶታል። የፈረንሳይና የጀርመን ቡድኖች ወዳጅነት ጨዋታ እያደረጉ ከነበሩበት የፓሪስ ስታዲየም አጠገብ የደረሰ ፍንዳታ ነበር የሰማችሁት። ከሁሉም የበዛው የሕይወትና የአካል ጉዳት እንዲደርስ የተደረገበትን የባታክላን የሙዚቃ ዝግጅት አዳራሽ ጨምሮ በስድስት የተለያዩ ስፍራዎች ላይ በፍንዳታ በተኩስና በአጥፍቶ መጥፋት እርምጃ የታጀቡ ጥቃቶች ናቸው ፓሪስን የዋጧት። የከትናንት በስቲያው አርብ ምሽት ላይ ውቢቱ ፓሪስ ወደ ጦር አውድማነትና የጥፋት መስክነት የተለወጠች መሰለች። የነፃነት የእኩልነትና የወንድማማችነት አስተሳሰብና እሴት እናትና ማዕከል የሆነችው ፈረንሳይ በድጋሚ በሽብር ተመታች። ዓለም እንደገና ደነገጠ። ፍሬንች ፕሬዚደንት ፍራንሶ ኦላንድ ዋ አት ስ ስታዲየም ፎ ማች ሃዝ ዲናውንስድ አን አክት ኦፍ ዋር ባይ አይሲስ የፈረንሳይ ፕሬዚደንት ፍራንሶ ኦላንድ የጦር አድራጎት ነው ብለውታል። ጥቃቱ እንደተፈጸመ የሀገራቸውና የጀርመን ቡድኖችን ኳስ ሲመለከቱ ከነበረበት የፓሪሱ ስታዲየም በጸጥታ ሰዎቻቸው ተፋፍሰው እየተወሰዱ ሳሉ አንታሊያ ቱርክ ላይ ዛሬ ተሰብስበው እየተነጋገሩ የዋሉት የዓለም እጅግ ሀያልና እጅግ ባለጠጋም ሀገሮች መሪዎች ዛሬ እንዲህ የሚሉ ቃላትን ያዘለ መግለጫ አወጡ። ፓሪስ ውስጥ የተፈጸሙትን አስደንጋጭና አስቀያሚ የሆኑ ጥቃቶች ተተካካይ በሌለው እጅግ ብርቱ የሆነ መግለጫ እናወግዛለን። ለመላው ሰብዕና ተቀባይነት የሌላቸው ስድብ ናቸውና ሽብር ፈጠራን በምንም መልኩና መቼ የሚፈጠር ልንዋጋው ያለንን መደጋገፍና ጽናት But gummy. እናረጋግጣለን መሪዎቹ በመካከላቸው የስለላ መረጃ ልውውጥን ለማጠናከር ብሔራዊ ወሰኖቻቸውን ለማጥበቅ ለሽብር ፈጠራ አድራጎት የሚጎርፈውን ገንዘብ ለማስቆም እንደሚሰሩ ዛሬ በድጋሚ ቃል ገብተዋል። ፈተናውን መጋፈጥ የሚቻለው በጦር መንገድ ብቻ እንዳልሆንና በርካታ እርምጃዎች መወሰድ እንዳለባቸው ተስማምተናል ብለዋል፣ የጀርመን ቻንስለር አንጌላ መርከል ማምሻውን ለጋዜጠኞች በሰጡት መግለጫ። የሩሲያው ፕሬዚደንት ቭላዲሚር ፑቲን እነዚህን ሰይጣኖች ለመውጋት ከረጅም ጊዜ አንስቶ ማድረግ የነበረብን ቢሆንም አሁንም ኃይሎቻችንን በጋራ ማቀናጀት አለብን ብለዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ቢሮ ማምሻውን እንዳስታወቀው ጠቅላይ ሚኒስትሩና የሩሲያ ፕሬዝደንት ፑቲን ከቡድን ሀያ ዋና ስብሰባ አዳራሽ ወጣ ብለው ተነጋግረው ነበር። እናም ሞስኮ በእስላማዊ መንግስት ቡድን ላይ እያካሄደች ያለችውን ድብደባና ጥቃት አጠናክራ እንደምትቀጥል ፑቲን ቃል ገብተዋል። ከሁለተኛው የዓለም ጦርነት ወዲህ ሲከሰት በግዝፈቱ የመጀመሪያው ነው ለተባለው ለሶሪያ የስደት ቀውስ ምግብና ድጋፍ ለማሰባሰብ ከፊታችን በሚመጣው አዲሱ የአውሮፓ ዓመት ውስጥ እንግሊዝ አንድ ግዙፍ የለጋሾች ጉባኤ እንደሚጠሩ ጠቅላይ ሚኒስትሯ ካምረን ማምሻውን ለጋዜጠኞች ነግረዋል። ጥቃቱ ከተፈጸመ አንስቶ የሀገራቸውን አቋም ሲያሳውቁ የቆዩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሶሪያ ቀውስ እንዲያበቃ ለማድረግና ፈረንሳይ ጥቃት አድራሾቹን ለመያዝ የምታደርገውን እንቅስቃሴ ለማገዝ ጥረታቸውን በእጥፍ ድርብ እንደሚያሳድጉ ቃል ገብተዋል። ፕሬዚደንቱ ዛሬ ከቱርኩ ፕሬዚደንት ራችብ ጣይብ ኤርዶሃን ጋር ከተወያዩ በኋላ እንዲህ ብለዋል። ጥረቶቻችንን በእጥፍ ድርብ እናሳድጋለን። ዩናይትድ ስቴትስ ከፈረንሳውያን ጋር በአጋርነት እንደምትቆም አጥቂዎቹን አብራ እንደምታሳድድ እና የሶሪያ ቀውስ እንዲያበቃ እንደምትሠራ ተናግረዋል ኦባማ አንክራ ውስጥ እንደተፈጸመው አስከፊ ጥቃት ሁሉ በተንሻፈፈ አስተሳሰብ በመነሳሳት ምክንያት ንጹሐን ምስኪን ሰዎች መገደላቸው በፈረንሳይ ላይ ወይም በቱርክ ላይ ብቻ የተፈጸመ ጥቃት አይደለም፣ በመላው የሰለጠነ ዓለም ላይ ጭምር እንጂ። የቡድን ሀያ ጉባኤ የተከፈተው መሪዎቹ ለተገደሉት የሕሊና ጸሎት አድርገው ነበር። አንድ መቶ ሀያ ዘጠኝ ሰው የተገደለበትን የፓሪስ ጥቃት ያደረስኩት እኔ ነኝ ሲል እስላማዊ መንግስት ነኝ የሚለው ቡድን ፈጥኖ ኃላፊነቱን ወስዷል። ፕሬዚደንት ፍራንሷ ኦላንድ ቢያንስ እስከፊታችን ሐሙስ ኃይል ላይ የሚቆይ የአስቸኳይ ጊዜ ሁኔታ በመላ ሀገሪቱ አውጀዋል። ሌሎችም ጥቃቶች ሊፈጸሙ ይችላሉ በሚል ስጋት ባለስልጣናቱ በመላ ፈረንሳይ ጸጥታ አስከባሪዎችን አሰማርተዋል። ፓሪስ ላይ በተፈጸሙት ተደራራቢ ጥቃ ጥቃቶች ሀዘናቸውንና ንዴታቸውን የገለጹ የዓለም መሪዎች ከፈረንሳይ መንግስትና ህዝብ ጎን እንደሚቆሙ ያሳወቁት ጥቃቱ በተፈጸመበት ምሽት ነበር። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም ከፈረንሳውያን ጎን ትከሻ ለትከሻ አብረን እንቆማለን፣ የሚያስፈልገውንም ድጋፍ ሁሉ እንሰጣለን ብለዋል። የኢትዮጵያው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝም ጥቃቱ እንደተፈጸመ ሀዘናቸውን ከገለጹት መሪዎች አንዱ መሆናቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን መናገሩን እስክንድር ፍሬው ከአዲስ አበባ እንደሚከተለው ዘግቧል። ጠቅላይ ሚኒስትሩ በዚሁ መልእክታቸው በፓሪስ የሽብር ጥቃት ለተጎዱ ቤተሰቦች ሀዘናቸውን ገልጸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፈረንሳይ ፓሪስ በደረሰው የሽብር ጥቃት ለተጎዱ ቤተሰቦችና ለሀገሪቱ መንግስት በኢትዮጵያ መንግስትና ህዝብ ስም የተሰማቸውን ሀዘን ገልጸዋል ብሏል ዘገባው። የሽብር ድርጊቱን ያወገዙት የኢትዮጵያው ጠቅላይ ሚኒስትር በጥቃቱ ጉዳት ለደረሰባቸው መጽናናትን ተመኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለፈረንሳዩ ፕሬዚደንት እየደወሉም ሆነ በመገናኛ ብዙኃን ባደረጓቸው ንግግሮች ሀዘናቸውንና ቁጣቸውን ከገለጹት መሪዎች መካከል የቫቲካን ሊቀ ጳጳስ አቡነ ፍራንሲስ ይህ አድራጎት በማንኛውም ሃይማኖትም ይሁን በሰው ዘንድ ጨርሶ ተቀባይነት የሌለው ነው ብለዋል። የጀርመን ቻንስለር አንጌላ መርከልም es gilt nicht nur paris er meint uns alle. በሁላችንም ላይ የተሰነዘረ ጥቃት ነው። መልስ የምንሰጠውም ሁላችንም አብረን ነው ብለዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን የእስላማዊ መንግሥት ቡድንን ታጣቂዎች ጨካኝና ርኅራኄ የለሽ ነፍሰ ገዳዮች ሲሉ ጠርተዋቸዋል። ሀገራቸው መርዛማና ጽንፈኛ ያሉትን አስተሳሰብ ለማጥፋት ጥረቷን እንደምታጠናክር ዝተዋል። የሕንድ ጠቅላይ ሚኒስትር ናሬንድራ ሞዲ የወንብድና አድራጎት ብለውታል። በኢራን ፕሬዚደንት ሐሰን ሮሃኒ በአውሮፓ ሊያደርጉት አቅደውት የነበረውን የአራት ቀናት ጉብኝት ሰርዘው ጥቃቶቹን በሰብዕና ላይ የተፈጸሙ ወንጀሎች ብለዋቸ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሳፋሪ የሽብር ጥቃቶች ብለዋቸዋል። የሶሪያው ፕሬዝደንት ባሻር አልአሳድ በመላ ሰብዕና ላይ የተፈጸመ ጥቃት ነው ሲሉ አውግዘውታል። ሂዝቦላ የሚባለው ቡድንም የፓሪሱን ጥቃት አውግዞ ሰሞኑን እስላማዊ መንግስት ቡድን ሊባኖስ ውስጥ ለፈጸመው የሰላማዊ ሰዎች ግድያ እንደሚበቀል ዝቷል። የአውሮፓ ህብረት ፕሬዚደንት ዶናልድ ተስክ ለፕሬዚደንት ፍራንሷ ኦላንድ በጻፉት ደብዳቤ ፓሪስ ላይ የተፈጸመው አሳዛኝና ወራዳ የሽብር አድራጎት ሊከፋፍለን ሊያስደነብረንና ፈረንሳይ ታላቅ መንግስት የሚያደርጓትን እሴቶች ነጻነትን፣ እኩልነትን፣ ወንድማማችነትን ሊያጠፋ እንደማይችል በዚህም ኢላማውን እንደማይመታ እናረጋግጣለን ብለዋል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ዛሬ ለተካሄደው የቡድን ሀያ ስብሰባ ወደ ቱርክ ሊያደርጉ የነበረውን ጉዞ መሰረዛቸውን ወዲያው አሳውቀው እንዲህ አሉ። ሽብርተኞች እንዲህ አይነቶቹን የጭካኔ አድራጎቶች ሲፈጽሙ ከፊታቸው ተደቅና የሚያገኟት በቁርጠኝነቷ የጸናች ፈረንሳይን አንድ ፈረንሳይን የተሰበሰበች ፈረንሳይንና ራሷን ለማሸማቀቅ ያላሳደረች ፈረንሳይን እንደሆነ እርግጠኞች ልንሆን ይገባል ብለዋል። በሌላ በኩል ደግሞ ዩናይትድ ስቴትስ ዋና ዋና በሚባሉ ሰው በርከት እያለ ሊገኝ በሚችልባቸው የአውሮፕላን ጣቢያዎችን፣ የስፖርት ማዘውተሪያና የውድድር ስፍራዎችን እንዲሁም የሙዚቃ ትርኢትና ሌሎች መዝናኛ ክንዋኔዎች የሚቀርቡባቸውን አዳራሾችና አካባቢዎች እንዲሁም ትላልቅ ከተሞቿን ለመጠበቅ የጸጥታ ስምሪቷን አጠናክራለች። የሎስ አንጀለስ ከንቲባ ኤሪክ ጋርሴቲ ከተማይቱ አስፈላጊ ናቸው የሚባሉ እርምጃዎች ሁሉ መውሰዷን ተናግረዋል። ሀገር ውስጥ ጉዳይ ሚኒስትሩ ከጄ ጆንሰን ጋር በስልክ ተነጋግረናል። ሁሉንም የስለላና ቅኝ ስራዎች እያጠናከርን ነው። አይናችንን ከፍተን መጠበቅ አለብን። በዩናይትድ ስቴትስ እጅግ ግዙፉ የገበያ ማዕከል መካከል የሚገኘው ሚኒሶታ ውስጥ ነው። ባለፈው የካቲት የተለየ ዛቻ ስለደረሰበት ከዚያን ጊዜ ጀምሮ የጸጥታና የደህንነት ጥበቃው የተጠናከረ ነው። የኒውዮርክ ከተማ የፖሊስ ኮሚሽነር ሬይ ኬሊ ማድረግ የሚችሉት ሁሉ ገደብ እንዳለው ተናግረዋል። ለጥቃት የተጋለጡ ስፍራዎች ያሉት እዚህም እዚያም ነው። ይሁን እንጂ ማድረግ የምንችለውን ሁሉ እናደርጋለን። አሜሪካውያን ግን በአብዛኛው በየአካባቢዎቻቸው የጸጥታ ሰራተኞችና ባለስልጣናት ከአደጋ እንደሚጠብቋቸው መተማመናቸውን ይገልጻሉ። በመሆኑም መደበኛ እንቅስቃሴዎቻቸውንና ተግባራቸውን የማስተጓጎል ወይም የማቋረጥ ሀሳብ የላቸውም። ከቴኔሲ ግዛት ዋና ከተማ ናሽቪል ነዋሪዎች አንዷ እንደተናገሩት ከተማችን ይጠብቀናል ብዬ አምናለሁ፣ በደህንነታችንም እንደምንቀጥል ይሰማናል ብለዋል። አሜሪካውያንም በሌሎች የዓለም ክፍሎችም የክፍትና ነጻ ማህበረሰብን የአኗኗር ዘዬ ለምደው የኖሩ ሁሉ እንግዲህ በፍተሻና በጥበቃ የታጀበ አዲስ አይነት ህይወት መልመድ ሊኖርባቸው ነው እየተባለ ነው።